የአድማጮች ማህደር። ጤና ይስጥልኝ። የተከበራችሁ የአድማጮች ማህደር ተከታታዮች፣ ከደቡብ ኦሞዞን ጅንካ ጤና አዳም ሰፈር አለማየው መላከ የተባሉ አድማጫችንና የዚህ ዝግጅት ተሳታፊ በላኩልን ግጥም እንጀምራለን። ግጥሙን ማንተጋፍቶት ስልሽ ያነበዋል። ምንድን ነው ኀጢአቱ የአዳም ወንጀሉ ከገነት ያስወጣው ድንገት ብትባሉ የእግዚአብሔርን ትእዛዝ ሕግጋት ተላልፎ ያልተፈቀደውን ዕጸ በለስ ቀጥፎ በአቋራጭ አምላኩን ሊበልጥ መሞከሩ ሙስና ነው እንጂ ምን ሊባለው ዳሩ። አሳልፎ ሊሰጥ ተስማምቶ ይሁዳ በንዋይ ተታሎ አምላኩን ቢከዳ፣ ከሐዋርያት ረድፍ ከክብር መዝገቡ ቅሌት ውስጥ የጣለው ምንድነው ሰበቡ? በላብህ በወዝህ ጥረህ ግረህ ብላ፣ አትስረቅ፣ አትቅጠፍ፣ አትመኝ የሌላ። የቄሳርን ገንዘብ የዋለ ለግሉ በምድርም በሰማይ ከባድ ነው ወንጀሉ ተብሎ በመጽሐፍ ተወግዟል። ሙስና በአገር በወገን ሀብት ይቅር ብልጽግና፣ ያለፈው ይበቃል የዘመነ ፍዳ ትውልድ፣ ይዳምበኛ ዳግም አይጎዳል ለልጅ ልጆቻችን አናስረክብዳ ይላሉ ገጣሚው አለማየሁ መላከ ከጅንካ ጸጸት ከተሰኘው የግጥም መድበላቸው ላይ ነው የላኩልን እናንተም በዚህ ዝግጅት እንዲተላለፍ የምትፈልጉ ራሳችሁ የጻፋችሁት ግጥም ካለ በጽሁፍ ወይም በድምፅ ቀርጻችሁ ላኩልን እናሰማለን በዋትሳፕ ወደ ደረሱ መልእክቶች ደግሞ ስናልፍ፣ ሼህ አብዱ ከባቲ ወረዳ እረ እነዚህ አክቲቪስት ነንባዮች የፖለቲካ ተፎካካሪ ተብዬዎች ቆም ብላችሁ አስቡ። አማራና ኦሮሞ እንደ ሀረግ እንደ ደም ያለን ሕዝብ ለዘመናት አብረን የኖርን ለፖለቲካ ትርፍ ብላችሁ አታጋጩን እላለሁ ይላሉ ሼህ አብዱ። ሌላው አድማጫችንም ከኢትዮጵያ ማንም ሲወለድ ፎርም ሞልቶ ከዚህ ዘር ልወለድ ተብሎ የተወለደ አልሰማንም፣ አላየሁም። አሁንም ባለስልጣናት ይጠንቀቁ ከሞትና ከተጠያቂነት የሚያመልጥ የለምና ይላሉ ስማቸውን ያልገለጹት አድማጭ። በዚህ ሳምንት በሀገር ውስጥና በውጭ የሚገኙ አምስት የተለያዩ ፓርቲዎች ህብር ኢትዮጵያ ዴሞክራሲ ፓርቲ በሚል መጠሪያ አዲስ ፓርቲ ለመመስረት መስማማታቸው ተሰምቷል። በዚህ ላይ አንድ የሱዳን አድማጫችን ህብር ኢትዮጵያ የፓርቲው ስም ራሱ ይጣፍጣል ብለዋል። ሌላው አድማጭ ደግሞ ከኢትዮጵያ ከተናጠል በጠንድ ሆኖ መስራት እንደሚሻል ፓርቲዎች ገባቸው ማለት ነው። አሁንም ቢበዛ ሀገር ውስጥ ምርጥ የሆኑ ፓርቲዎች ከአምስት ባይበልጡ የተሻለ ነው የሚል አስተያየት ልኳል። የኑሮ ውድነትን በሚመለከት ደግሞ በድምጽ የደረሱን አስተያየቶች አሉ። ቀጥለን እናሰማችኋለን። አይ ዶቸበሌዎች ሰላም ሰላም ሰላም። ዶቸበሌዎች እንዴት ናችሁ? ሰላም ናችሁ? እኛ ደህና ነን። ደህና መሆናችንም ምን ደህና አይባልም፣ ሁሉ ነገር የኑሮ ውድነቱ በጣም በጣም እያሻቀበ ነው የሄደው ይሄ ነው ይሄ ነው የሚባል ነገር የለም። በቀሎ ራሱ አሻቅቦ ሄዷል እና ይሄንን እስኪ ለሚመለከተው ሃይ በሉል እንዲዮች በሌዎች እና ከጨፌ ሆሪሶ 016 ባቴ ወረዳ ሻህብዱ ሙፍት ይባላለሁኝ። ሰላም ሰላም። አይዶች በሌዎች እንዴት ናችሁ? ሰላም ናችሁ? ጉፋን ስለያዘ ለድምጽ የጥራት ይቅርታ ጠይቃለሁኝ። ዛሬ ለእናንተ ሪከርድ እንዳደረግ ያስገድደኝ ነገር የዋጋ ንረት በዚች ሀገር ላይ ከምንም በላይ የተባባሰ መምጣቱ ነው። ስለዚህ ለኢትዮጵያ መንግስት ይችን ሀሳብ እንድታጋሩልኝ ስለመፈልግ ነው። በዚህ በደቡብ ወሎ ከላላ አካባቢ ለምሳሌ ብናነሳ፣ እንደ ሀገርም ነጋዴው እህል ከገበሬው በመግዛት መጋዘን ውስጥ በመከዘን የለም የማስባልና የዋጋ ጭማሪን የማባባስ ስራ ይሰራል። የአንድ ቆርቆሮ ዋጋ ሁለት መቶ ሀምሳ ብር ደርሷል። አንድ ኩንታል ሲሚንቶ ዋጋ አምስት መቶ ሀምሳ ብር የአንድ ድፍን ምስር ዋጋ 60 ብር፣ የአንድ ኪሎ ሽንኩርት ዋጋ 30 ብር፣ ድንች በኪሎ 25 ብር እና የመሳሰሉት ነገሮች ላይ ምንም አይነት ምክንያት ሳይኖር የዋጋ ለውጥ በመደረጉ ሸማቹ ከሚገባው በላይ በመጎዳት ላይ ስለሚገኝ ሀሳባችሁን ለኢትዮጵያ መንግስት እንድታደርሱልኝ ነው። ከደቡብ ወሎ ከላላ መሀመድ ነኝ። አንድ አድማጫችን ከኢትዮጵያ ደብረ ታቦር ውሃ ስትጠማ ማየት ያማል። በምስራቅ የውሃ ጋኑን ጉናን ተንተረሳ፣ በደቡብ ጉማራን ታቅፋ፣ በሰሜን ደግሞ ርብን ሌሎች ወንዞችን ይዛ እንዴት ትጠማለች? እውነት ደብረታቦር መንግስት አለን? ሲሉ አስተያየት ሰጪው ይጠይቃሉ። እንዲሁ ከኢትዮጵያ በደቡብ ወሎ ዞን በወረባብ ወረዳ ከ0 15 ቀበሌ አራባቴ ይጻፉልን አንድ አድማጭ በጣም በወረዳው ካሉ 22 ቀበሌዎች ውስጥ ዜሮ 15 ቀበሌ ማለታቸው ነው። በጣም በረሃነች። አጎራባች ቀበሌዋ ጭፍራ ወረዳ ሲሆን አስፓልት ይሰራል፣ ኔትወርክ ይተከላል እየተባለ በጣም ብዙ አመታት አለፉ። ስለዚህ ይህንን መልእክቴን እባካችሁ አስተላልፉልኝ ብሏል። ሌሎች በድምፅ የደረሱ መልእክቶችም አሉን። ዲ ደብልዩ ለአድማጮች አስተያየት ፕሮግራም ነው። ስሜ ለጊዜው ይቆይ። የሚደውለው ከሶማሌ ክልል ከሊባን ዞን የካሱቶ ወረዳ ነው። ቅሬታ ማቀርበው ስለ ተዘዋዋሪ ፈንድ ነው። ቅሬታዬን ፈንዱ ሊሰጥ የታሰበው በዝግጅት ላይ ያለው በሙስና በአድሎና በዝምድና ሀብት ንብረት ላላቸው ሰዎች ነው እና ይሄ በጣም አቤት የምንለው ሰውም የለም። ይሄ በእናንተ በኩል እንድታደርሱልኝ ነው። በጣም አመሰግናል። ሰላም ሰላም። እንዶች በሌዎች እንደምናችሁ እንዴት ናችሁ? እኔም ደውላችሁ ከሱዳን ካርቱም ነው። ምትኪ አድማው እባላለሁ እኔ ስለ ትራንስፖርት ጉዳይ ነው። ስለ ትራንስፖርት ጦት ምስራቅ በለሳ ሰሜን ጎንደር አርባያ በለሳ የሚባለው አሁን በቅርቡ አንድ አይሱዚ የጭነት መኪና ተገልብጦ ሀያ ሁለት ሰው ወድመዋል። ከዛ በላይ የሚሆኑም ቆስለዋል። በጣም በጣም አሰቃቂ አደጋ ደርሷል። አሁንም ደግሞ የምታዩት ከምስሉ ላይ በአይሱዚ ላይ እየተንጠላጠሉ ምን በቃ የሰው ልጅ እኮ እንኳን ደሮም ለመጫን እንደዚህ ይከብዳል እና እባካችሁ ባካችሁ ለሚመ መለከተው አሳውቁልኝ ነው የምል። ከሟቾቹ መካከልም የኔ ቤተሰብ የሚሆን እንደዛ ይገኛል እና በጣም የትራንስፖርት እጦት አለ። መኪና የለም፣ አይቶቢስ የለም። መስመሩ ግን የቆየ ነው። እውነት እውነት የሚገርማችሁ እኮ የአደግ እኮ ባዶ እግሩን የገባ ራሱ በአርባያ በበለሳ ነው በበለሳ ነው። ግን አገሯን ገብቻበታለ አለሁ ብሎ እኮ አንድ ነገር ያረገላት የለም። ፕሮጀክት ይባላል ደብርዛና ፕሮጀክት ብሎ ጀመረው ሳንገለገልበት ቀረነ። እስኪ ለሚመለከተው አሳውቁልን። አመሰግናለሁ። ምትኪ አድመው ነኝ። ደብርዛና ፕሮጀክት ጣጥል ካይና እያለ ውሃ እንገድባለን እያለ ውሃውን በደንብ አልተገለገሉበትም፣ እና እንደዛ ነው። ባካችሁ አስተላልፉልኝ። እኔ የማስተላልፈውን መልእክት አብይ አህመድ ጥሩ የመሪያች ጋንታ ሆኖ እያለ ግን የሚያስተዳድረው ከዲህ በላይ ያለውን የፌዴራል መንግስትን ብቻ ነው። ከክልልና ና ከወረዳ ከቀበሌ እነዚህን ነገሮች ግን እጁን ገብቶ እስካሁን ድረስ ጠለቅበው ያያቸው ነገሮች የሉም። ከክልል ወደ ወረዳ ገባ ብሎ ይችን ማየት አለበት። ከዲህ በላይ ያለውን የፌዴራል መንግስቶችን ከዛ ያሉትን መንግስታትንና የመንግስትን አካላት ስልጣን መቀየር ሳይሆን ወረድ ብሎ ከዲበታች ያሉትን ከፌዴራል ከወረዲያና ከቀበሌ ከነዚህ ያሉትን ነገሮች ማስተካከል አለበት፣ ማየት አለበት። የፌዴራል መንግስትን ብቻ ማስተዳደር የለበትም። አጠቃላይ የኢትዮጵያን ሕዝብ እየመራ ካለ አጠቃላይ ወረዲያንና ክልልን እነዚህን ጠለቅ ብሎ የሚቀያየሩ የመንግስት ባለስልጣናትን እነዚህም መቀየር አለበት። አሁንም አሉ። ለመንግስት በጎና አለናለን ይላሉ። ከድበታች ግን ህዝብን የሚጎዱና ህዝብን የሚያጠላሉ ብዙ ነገሮችን የሚሰሩ አመራሮች አሉ። እባካችሁ መንግስት ይሄን ከጆሮ መግባት አለበት። ይሄንን መልእክት የማስተላልፈው ከመርሳ ነው፣ መሐመድ ይባላል። ሌላው አድማጫችን ከኢትዮጵያ በሁሉም የሀገራችን ክፍል ታማኒ መረጃ አቀባይ ቢኖራችሁ ጥሩ ነው የሚል አስተያየት ልከውልናል። አሁን ደግሞ በድምጽ ወደ ደረሰን አንድ ጥያቄ እንለፍ። ሰላም፣ ጤና ይስጥልኝ። ዶች ቤሌዎች፣ ምን ነው የእናንተ ፕሮግራም? በዚህ ቦክሷ ቴሌቪዥን አይተላለፍም። ለምንድን ነው? አሁን ምንጠይቅ ምንድን ነው በፍላት ካልሆነ ይሄ ድሮ ሳምሰንግ፣ ሶኒ ያላለ ቴሌቪዥን በዛ አይተላለፍም አሉ። እሁን ከምር አይተላለፍም ግድ ፍላቱ ያስፈልጋል? በርግጥ እኔ በዋትሳፕ እከታተላለሁ። ሆኖም ግን ከእናንተ ጋር ይውል በማንኛውም ቴሌቪዥን መገናኘት አይችልም። ይሄ ነገር ከምር እውነት ነው ወይ ሳገባበትም ሳተላይት አልቀበልም ማለ እሁን ከቴሌቪዥኑ ነው ወይስ ፍላት ግድ መሆን ኤች ዲ መሆን አለበት? አመሰግናለሁ። ደችዎች፣ የተከበሩ የዝግጅታችን ተከታታይ ስርጭታችንን በሳተላይት የሚከታተል የግድ ፍላት ወይም ጠፍጣፋ ቲቪ አያስፈልግዎትም። ሌሎች የሳተላይት ዝግጅቶችን በቲቪዎ መከታተል ከቻሉ ዲ ደብልዩንም በሳተላይት መከታተል ይችላሉ። አራሻው በአረብ ሳት በ11996 ሜጋሀርስ ዲ ደብልዩ ኤ ሁለት 26 ዲግሪ ኢስት ሆሪዞንታል እንዲሁም በናይል ሳት ደግሞ ሁለት መቶ አንድ በአስራ አንድ ሺ ዘጠኝ መቶ ሰባ ስድስት ሜጋሄርስ ዲ ደብልዩ ኤ ሁለት ሰባት ዲግሪ ዌስት ቨርቲካል ላይ ነው የሚያገኙን። ሌላም አስተያየት በድምፅ ደርሶናል። ሰላም ነው ቢ ደብልዩዎች እንዴት ናችሁ? አማን ናችሁ? ያው ሁል ጊዜም ቢሆን ያው እከታተላለሁ በጽሁፍ የሚላክልኝን። ግን በድምፅ እንዴት እንደሚሆን እንትን ስለማልል የተለየ ነገር በድምፅ የተለየ አፕሊኬሽን ካለው እሱን ብትነግሩኝ እና በድምፅ ባዳመጣችሁ ይበልጥ ደግሞ ያው ብዙ ነገር እንደምረዳ ያስባለሁ እና ያው የምትልኳቸው ና አንትን የምትሏቸው ነገሮች በጣም አዝናኝ ና አስተማሪ ቁም ነገሮች ስለሆኑ በዚህ ደስተኛ ነኝ። የተከበሩ የዝግጅታችን ተከታታይ በድምጽ የምንልከውን መከታተል ከፈለጉ ከዜናችን ጋር አያይዘን የምንልከውን ሊንክ ወይም ማገናኛ ተጭነው ማዳመጥ ይችላሉ። ወይም ደግሞ ዲደብሊው አምሀሪክ ብለው የአፕስቶር ስቶር ወይም ፕሌይ ስቶር ውስጥ ይፈልጉንና ስልክዎ ላይ ይህንን ይጫኑ። ሌላው አድማጫችን ደግሞ ከኢትዮጵያ ግልጽ ያልሆነልኝ ነገር ቢኖር የቀናቶች ወይም የሰዓት ልዩነቶች ቢብራራልኝ ብለዋል። የተከበሩ የዝግጅታችን ተከታታይ የቀን አቆጣጠር ማለት ሆን ከሆነ አንዳንዴ የሰባት ቀን አንዳንዴ ደግሞ የስምንት ቀን ልዩነት ነው ያለው ዛሬ ቅዳሜ ለምሳሌ በዚህ በአውሮፓ ግንቦት አስራ ስምንት ሲሆን ኢትዮጵያ ደግሞ እንደሚያውቁት ግንቦት አስር ነው ማለት ነው። የጎርጎርሲያዊው አቆጣጠር ይቀድማል። የሰዓት ልዩነ ልዩነት ብለው ለጠየቁት ደግሞ አሁን በዚህ በበጋ ወቅት ከኢትዮጵያ ጋር ያለው የሰዓት ልዩነት የአንድ ሰዓት ነው። ኢትዮጵያ በአንድ ሰዓት ወደፊት ናት ማለት ነው። ከኢትዮጵያ ስማቸውን ያልገለጹ አንድ አስተያየት ሰጪ ከደቡብ ወሎ ዞን ወረባቡ ወረዳ በወረዳው በማስተማር ላይ የምንገኝ መምህራኖች ከዞኑ ብሎም ከክልሉ በተለየ መንገድ እየተበደልን መሆኑን ለማሳወቅ ነው ይላሉ። ፍሬ ነገሩ በግላችን የትምህርት ማሻሻያ አድርገን በግላችን በመንግስት ዩኒቨርሲቲ ነው የተማርነው። በመሆኑም በደቡብ ወሎ ዞን ሌሎች ወረዳዎች ጥቅማጥቅማቸው እየተከበረ በእኛ ወረዳ፣ ወረባቦ ወረዳ ግን ለሃያ አንድ መምህራን በጀት ተይዞ እስካሁን አልተረከብንም። እኛም እንደ ሌሎቹ ወረዳዎች የማንጠቀምበት ምክንያቱ ምንድን ነው? ይላሉ የተከበሩ አድማጫችን። የወረዳው መምህራን ማህበርን ኃላፊ ለጥያቄው ምላሽ ጠይቀን ነበር። የሰጡ ምላሽ ተከታዩ ነው። በግላቸው ትምህርታቸውን አሻሽለው አንደኛ ደረጃ ላይ እንዲያዝልን ነው የነሱ ጥያቄ። ይሄ ደግሞ መንግስት በግል ትምህርታቸውን ካሻሻሉ ሁለተኛ ደረጃ ትምህርት ቤት ላይ ቦታ ሲኖር አስገቡ ነው የሚለው ጥያቄያቸው የነሱ ይሄ ነው። የእነሱ ብቻ ሳይሆን የእኛም ጥያቄ ነው ይሄ። በየ አንዳንድ ወረዳዎች ይያዛል፣ ወረባቦ ላይ ደግሞ ጭራሽ አልተያዘላቸውም። ከዚህ አንጻር ነው ጥያቄያቸው ዲግሪያቸው እንዴት ተያዘ፣ ያዙልን እዛው አንደኛ ደረጃ ላይ ነው። መንግስት ደግሞ አንደኛ ደረጃ ላይ የዲግሪ መምህር አይያዝም፣ ሁለተኛ ደረጃ ላይ ክፍተት ሲገኝ ሁለተኛ ደረጃ ላይ እየተዳደሩ ይግቡ ነው። እዚህ የእነሱ ጥያቄ እዛው አንደኛ ደረጃ ላይ ይያዝልን የሚል ነው። መንግስት ከፈቀደ በሚል በስማቸው በጀት ይያዝላቸው መንግስት ሲፈቅድ የበጀት ችግር የለም ተብሎ እንዲ ይውላሉ። ለምሳሌ አሁን እኔ ዲፕሎማ በሆን ሁለት ሺህ አስራ ሁለት ዓመተ ምህረት ዲግሪ የምንይዝ ከሆነ በስሜ በጀት ይያዛል። ሲፈቅድ እንዲ ያዝልኝ እንዲያልቸገር ማለት ነው። ዲግሪያቸው አንደኛ ደረጃ ላይ ይያዝ ብሎ መንግስት ሲፈቅድ ያን ጊዜ ይለቀቃል፣ ቀጥታ ይያዝላቸዋል። በመጨረሻም ያፋርጉኝ መልእክት አለን የተፈላጊ ስም አህመድ ይማም ይባላል ከሰሜን ወሎ ሀብሮ ወረዳ ሳውዲ ብሎ እንደወጣ አልተመለሰም ሰባት ወር ሆነው ይላሉ ፈላጊው የመን ቀይ መስቀል አለ የሚባል ወሬ ሰምቼ ነበረ ግን እርግጠኛ አይደለሁም እና ባካችሁ ተባበሩኝ ይላሉ ፈላጊ ስማቸውን አልገለጹም ስልክ ቁጥራቸው ግን ዜሮ ሁለት ሀያ አንድ አስራ አንድ ሰባ አምስት ሰላሳ ዘጠኝ ነው ባካችሁ አድማጮች፣ የአፋልጉኝ መልእክት ስትልኩልን የተሟላ አድራሻ ላኩልን። የተፈላጊውንና የፈላጊውን ስም፣ ቦታ፣ እድሜ፣ ተፈላጊውን ሊገልጹ የሚችሉ ነገሮችን አካታችሁ ብትጽፉልን ፍለጋውን ለሚያቅሰው ቀላል ያደርገዋል። እንግዲህ ለዛሬ ተራ የተያዘላቸው የእናንተው መልእክቶች የእስካሁኑ ነበሩ። ልደት አበበ ነኝ። በእኔ በኩል ጤና ይስጥልኝ።